It's of them. ህዝብን ማዕከል ያደረገ ትስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል። ባሳልፍነው ቅዳሜ ዋሽንግተን ዲሲ ውስጥ በመደመር ሀሳብ ስር የውይይት ሀሳብ ካቀረቡ ባለሙያዎች ውስጥ በዓለም ባንክ ከ ከሰላሳ ዓመታት በላይ በከፍተኛ አማካሪነት የሰሩት ዶክተር አክሎግ ቢራራ መደመርን መርህ ያደረገ የኢኮኖሚ መዋቅር እንዴት ይገነባል በሚል ጽሁፍ አቅርበዋል። ውይይቱን የተከታ የተከታተለችው ጽዮን ግርማ ተከታዩን ዘገባ አሰናድታለች። ከአርባ አመታትና ከዚያ በላይ በኢትዮጵያ መንግስት ላይ በተለያየ ዘርፍ ትችትን ሲሰነዝሩ የቆዩ የመንግስትን አካሄድና ፖሊሲዎች ሲቃወሙ የነበሩ ምሁራን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ተሰባስበው ቅዳሜ ዕለት ውይይት አካሂደው ነበር። ካደረጉት ውይይት ጎን ለጎን አብዛኞቹ ያስደሰታቸው ጉዳይ ሀሳቦቻቸውን በነፃነት በኢትዮጵያ ኤምባሲ ጣሪያ ስር ተሰባስበው ማቅረብ መቻላቸው እንደሆነም ሲናገሩ ተሰምተዋል። አንዳንዶቹ ከአርባ ዓመት በኋላ ለመጀመሪያ ጊዜ እዚህ ግቢ መጣሁ በማለት በግርምት ዙሪያ ገባውን እያዩ ሲናገሩም ተስተውለዋል። ብዙ ጽሁፎችም ቀርበዋል። መደመርን መርህ ያደረገ ኢኮኖሚያዊ መዋቅር እንዴት ይገነባል? መደመር በኢኮኖሚ ህይወታችን እንዴት ይገለጻል? የሚል መነሻን ሀሳብ ይዘው ጽሑፍ ያቀረቡት ዶክተር አክሎግ ቢራራ የኢትዮጵያ የኢኮኖሚ አወቃቀርና የኢኮኖሚ ፖሊሲ ጉዳይ ላይ የማይስማሙበትን ሀሳብ ከጠቃቀሱ በኋላ በዚህ ቤት በኢኮኖሚ ፖሊሲ ላይ ያለኝን ልዩነት አቀርባለሁ ብዬ አስቤ አላውቅም። ይህንን ዕድል ስላገኘው ራሱ ትልቅ ለውጥ መታየቱን ያሳያልና፣ እድለኛ ነን እንላለሁ። በኢኮኖሚው ፖሊሲ ላይ ቀጣይ ጠንከር ያለ ውይይት እንደሚያስፈልግም ገልጸዋል። በመደመር ውስጥ በኢትዮጵያ ያሉ የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት መቀየር ይቻላል ያሉበትን ቀመርም አስረድተዋል። ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስልጥን ህዝብ ያለበት ማለት ነው። ይሄ እንቁ ነው ለእኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያን ካፒታል ነው። በነገራችን ላይ ሰሜን ሂደን ብናየው፣ በሰሜን በኩል ትግራይን ብንወስድ ቢያንስ ቢያንስ ሁለት መቶ አብያተ ክርስቲያናት አሉ ትግራይ ብቻ። ቢያንስ ቢያንስ የአክሱም ሐውልት ብናውቅበት ከግብፅ ፒራሚድ ያላነሰ ካፒታል ነው። ይህን ለማ- ኢንዲኬት ለማድረግ ነው የምፈልገው ሰሜን ስንሄድ ትግራይ የቱሪስት ማዕከል ሊሆን ይችላል። ግን ስፔሻላይዜሽን የሚባል ነገር አለ። በኢኮኖሚክስ በእድገት ስፔሻላይዝድ የሆነ ሚና እንዲኖረን መቀበል ይኖርብናል። ሀብታችን ነው ብለን ሁላችንም ኢትዮጵያውያን መቀበል ይኖርብናል። የአክሱም ሐውልት የሚጎበኝ፣ አማራም፣ ጉራጌም፣ ወላይታም መሆን አለበት። የውጭ ቱሪስቶች ብቻ አይደሉ። 110 ሚሊዮን ህዝብ በሚባልበት ጊዜ 110 ሚሊዮን ኮንሱመር ማለት ነው። ከዚያ ውስጥ 10 በመቶ፣ 20 በመቶ ያክሱምን ሐውልት ቢጎበኝ ምን ያክል ገቢ ይገኛል? ከዚያ ጋር የተያያዙ ምስጢሮችን እናስታውስ። በኢትዮጵያ የሚከበሩ የተለያዩ በዓላትንም አንዱ የአንዱን እየጎበኘ የስራ ዕድል መፍጠር እንደሚቻልም ጥቆማ አቅርበዋል። አሸንድዬ በትግራይ ይከበራል። አሸንድዬ በወሎ ይከበራል። በአማራ ክልል በሚባለው ይከበራል። ይህ እኮ የኢኮኖሚ አውታር ነው። ብናውቅበት ጌጣጌጦች ይሰሩበታል። ሆቴሎች ይሰሩበታል። በበዓል ጊዜ ሰው እማርስበት ማለት ነው። ምግብ አቅርቦት አለው። ኮምፖዚት የሆነ በጥቅሉ ነው ማየት ያለብን። ብዙ ጊዜ የምናየው ወርቅ ብቻ እንላለን። ወርቅ ተገኘ እንላለን። ወርቅ ኦኬ፣ ማዕድን ጥሩ ነው። ግን ይህም ማዕድን ነው ለማለት የምፈልገው። የአክሱም ሐውልት ማዕድን ነው። የላሊበላ ቤተ ክርስቲያናት ማዕድን ናቸው። እንደዚያ እናስበው። የፋሲል ግንብ ማዕድን ነው። እንደዚህ እናስበው። ፔትሮሊየም የለንም ብለን አንጨነቅ። ያለንን ፔትሮሊየም ኢንቬንቶሪ እናውጣለት ነው ዋናው እንትኔ አርጉመንቴ እና ከሰሜን ወደ ደቡብ በምንሄድበት ጊዜ እንቁ የሆኑ ጥሪቶች አሉን። ኢንታንጀብል የሆኑት ባህሎች አሉ። በኦሞ ሸለቆ የሚገኙ ባህሎች፣ ህዝቦች የሚያሳዩት ባህሎች አሉ በጋምቤላ እንቁ የሆኑ ባህሎች አሉ። በቤኒሻንጉል ጉሙዝ እንቁ የሆኑ ባህሎች አሉ። እስካሁን ድረስ ያየ ነው ይሄ ብሔር አወቃቀሩ። አንዱ ችግር በኢኮኖሚ ላይ የሚያመጣልኝ ምንድን ነው? እነዚህን ለመደመር አላስቻለንም። በየቦታው ኢንዱስትሪ ፓርክ መገንባት ብቻውን የስራ ዕድል ለመፍጠር በቂ ባለመሆኑ ሰላምን በማረጋገጥ ኢኮኖሚውን ማሳደግ እንደሚቻልም መክረዋል። በእያንዳንዱ ሀገር ስትሄዱ ስትጎበኙ አብዛኛውን የስራ ዕድል የሚፈጥሩት እነማን ናቸው? ትንንሽ ኢንዱስትሪዎች ናቸው። ዘጠና በመቶ የሚሆነውን እድል የሚፈጥሩት እነሱ ናቸው። ለእያንዳንዱ ሴት እና እህት የሚሰሩት ኢንተርፕራይዝ ኢምፓወርድ ሆነው በአካባቢያቸው ያለውን ወደ ፈጠራ ቢለውጡት ኢትዮጵያ በጥቂት ዓመታት ትራንስፎርምድ ለመሆን የምትችልበት እድል አላት። እነዚህን ከሰሜን ወደ ደቡብ የሚታዩ የሚዳሰሱና የማይዳሰሱ ጥሪቶች በደንብ ከተጠቀምንባቸው፣ አገራችን በፍጥነት ሌሎች አገሮች ከደረሱበት ደረጃ ላይ ልትደርስ ትችላለች። እነዚህን የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት ለመቀየር መጀመሪያ ያሉትን ሀብቶች ቆጠራ አድርጎ ማወቅና መመዝገብ ያስፈልጋል ብለዋል ዶክተር አግሎግ የዳታ ባንክ ይውረን እንወቃቸው እዚህ ያለነው እያንዳንዳችን የኢትዮጵያ አምባሳደር ለመሆን እንችላለን በያለንበት እነዚህን እወቋቸው ሂዱና ጎብኟቸው ልንል እንችላለን እንደዚያ ነው አዲቲቭ የሆነ መጀመር ሊፈጠር የሚችለው እያንዳንዳችን የእድገት አምባሳደር ስንሆን ነው። ዶክተር አክሎግ ሀገር ውስጥ የሚገኙ የቱሪስት መስህብ የሆኑ ቦታዎች ተለይተው በሀገር ውስጥ የኢኮኖሚ ትስስር መፍጠር የሚቻልበትን መንገድ ከጠቆሙ በኋላ በውጭ ሀገር የሚገኙ ባለሙያዎችም ተለይተው ተቆጥረውና ተመዝግበው በሙያቸው የሚያገለግሉበትን መንገድ መፍጠር ጠቃሚ እንደሆነ ምክር ሰጥተዋል። በዕለቱ ከሕገ መንግሥት ማሻሻል እስከ ሀገር ግንባታ የተለያዩ ሀሳቦች ተነስተው ተወያይተዋል። ሌሎቹን በሌላ ጊዜ እመለስባችኋለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።